ስደተኞች ሸክም ሳይሆኑ በደስታ ልንቀበላቸው የሚገባ እድል ናቸው ይላሉ ፊሊፕ ለግሬን። መቀመጫቸውን ለንደን ያደረጉት የምጣኔ ሀብት ምሁር ጸሐፊና የኢኮኖሚ ጉዳዮች አማካሪ ለግሬን የስደተኛ ኃይል የምጣኔ ሀብት ጥቅም የሚያስገኝ ሰብአዊ ኢንቨስትመንት በሚል ርዕስ ባቀረቡት ጥናታዊ ጽሑፍ እንዳስታወቁት በአውሮፓ ህብረት፣ ለስደተኛ ወጪ የሚደረግ ገንዘብ በጥቂት ዓመታት ውስጥ ትርፍ ይዞ እንደሚመጣ አስገንዝበዋል። የዓለም የገንዘብ ድርጅትን አህዛዊ መረጃዎች መሰረት ያደረገው የጥናታችን ውጤት እንዳመለከተው ስደተኞችን ለመቀበል ወጪ የሚደረግ አንድ ዩሮ ወይም አንድ ዶላር ከ13 ሳንቲም ከአምስት ዓመታት በኋላ ለአውሮጳ ህብረት ወደ ሁለት ዩሮ የሚጠጋ ገንዘብ ያስገኛል። እንደ ጥናቱ ስደተኞች እንደ ሰራተኛ፣ እንደ ባለሀብት፣ እንደ አዲስ ነገር ፈጣሪ፣ እንደ ግብር ከፋይና ተጠቃሚ ለሚገኙበት ሀገር ከፍተኛ አስተዋጽኦ ያበረክታሉ። ለግሬን በጥናታዊ ጽሁፋቸው እንደገለጹት ስደተኞች እንደ ስዊድን፣ ኔዘርላንድስ እና ጀርመን በመሳሰሉ የአውሮፓ ህብረት አባል ሀገራት በአንዳንድ የስራ መስኮች ያለውን የሰው ኃይል እጥረት ለማቃለል ያግዛሉ እናም ለግሬን ለዶቼ ቬለ በሰጡት ቃለ ምልልስ ለስደተኞች የቋንቋ ስልጠናዎችን ከመስጠቱ ጋር የስራ ዕድል እንዲያገኙና በአስቸኳይ ስራ ላይ እንዲሰማሩ ማድረግ ቅድሚያ ትኩረት ሊሰጠው ይገባል ይላሉ። በአብዛኛዎቹ የአውሮፓ ሀገራት ካሉት ችግሮች አንዱ ተገን ጠያቂዎች ጉዳያቸው ውሳኔ ከማግኘቱ በፊት ስራ መስራት አለመቻላቸው ነው። በዚህ ምክንያትም ለረዥም ጊዜ ያለ ስራ ይቆያሉ። ይህ ደግሞ ክህሎታቸው እንዲባክን ያደርጋል። መደረግ ያለበት ግን ትክክለኛው ችሎታ እንዳላቸውና እንደሌላቸው ማረጋገጥ፣ ለሰለጠኑባቸው ሙያዎች እውቅና መስጠት እንዲሁም የሚመጥናቸውን የስራ እድል መስጠት ነው። ብዙውን ጊዜ መንግስታት ስደተኞችን የሚያሰፍሩት የቤት ኪራይ ርካሽ በሆነባቸው ከከተሞች ወጣ ባሉ እና ጥቂት ስራዎች ብቻ ባሉባቸው አካባቢዎች ነው። ከዚህ ይልቅ ስደተኞችን ስራ በብዛት በሚገኝባቸው አካባቢዎች ማስፈሩ ትርጉም ይሰጣል። በአውሮጳ ህብረት አባል ሀገራት የጡረታ መውጫ ዕድሜ 65 ዓመት ላይ የሚደርሱና ከዚያም በላይ የሚሆናቸው ዜጎች ቁጥር እስከ ዛሬ አራት ዓመት ድረስ ወደ 8.5 ሚሊዮን እንደሚያድግ ተተንቢዋል። ይህ አሃዝ ከ14 ዓመት በኋላ ደግሞ ወደ 27.9 ሚሊዮን ይጠጋል የሚል ግምት አለ። በተለይ በጀርመን ከዛሬ 14 ዓመት በኋላ የጡረተኛው ቁጥር ከአሁኑ ከአንድ አራተኛ በላይ አድጎ 4.7 ሚሊዮን እንደሚደርስ፣ የሚሰራው ቁጥር ደግሞ በአንድ ስድስተኛ ቀንሶ ወደ 8.7 ሚሊዮን ዝቅ እንደሚል ነው ጥናቶች የሚያሳዩት። እናም ይላሉ ለግሬን የአውሮጳ ሀገራት በተለይ እድሜያቸው በሀያዎቹ መጀመሪያ ላይ የሆነ ወጣት ስደተኞችን በመቀበል ሶስት ትላልቅ ጥቅሞችን ማግኘት ይችላሉ። አዳዲስ እና የተለያዩ ነገሮችን ቶሎ የመቀበል አቅም ያላቸው ወጣት ሰራተኞች በእድሜ የገፉትን ልምድ ያላቸውን ሰራተኞች ይተካሉ። ስደተኞች በጀርመን እያደገ በመሄድ ላይ ላለው ጡረተኛ ለሚውለው ክፍያ እገዛ ያደርጋሉ፣ ጡረተኛውንም ይንከባከባሉ። ኅብረተሰቡን መደገፍ ደግሞ ኢንቨስትመንትን እና እድገትን ይደግፋል። በጥናት አቅራቢው አስተያየት ስደተኞች ከህብረተሰቡ ጋር በቀላሉ ሊዋሃዱ ከሚችሉባቸው እድሎች ዋነኛው የስራ ቦታ ነው። በስራ ቦታዎች ከሀገሬው ሰዎች ጋር ግንኙነቶችን ማዳበርና ቋንቋቸውንም መማር መቻላቸው ብቻ ሳይሆን በመጡበት ሀገር ዋጋ እንዳላቸውም ይሰማቸዋል።